Bye. ልቤ እንዳመረረ ነዶ በግሎ ቀረ። ሁኔታዬም ከሰው ካሳነስ ሁኔታዬም ከሰው ካሳነስ እጅን ካስነከስ፣ እራሴን በራሴ አስታምማል እራሴን በራሴ አስታምማል እስኪያገግማል

&gt;&gt; يا مرحبا يا مرحبا يا مرحبا يا مرحبا لي

Ah Jesus, yeah, the Fikrin me,

I you not know.

ሌላ ስምንላለሁ አቺሰው ውለታው ደርሶኛል አቺሰው አመሰግናለሁ አቺሰው አመሰግናለ እንዳለ ልቤ እንዳመርር እንዳለ ልቤ እንዳመርር ለዶ